ችሎቱ ክሱን ማዳመጥ ከመጀመሩ በፊት ከተከሳሽ ጠበቆች አንዱ የአቃቤ ሕግ ምስክሮች በክሱ በስም ስላልተጠቀሱ ችሎቱ ውስጥ ሊኖሩ ስለሚችሉ ከጋዜጠኞችና ዲፕሎማቶች በስተቀር ሌላው ሁሉ እንዲወጡ ጥያቄ አቅርቧል። ዳኞቹም ችሎቱ ወንበር እስኪበቃ ድረስ ለማንም ክፍት መሆኑን በመጥቀስ ምስክሮች ካሉ ግን እንዲወጡ በመጠየቅ አለመኖራቸውን ግንዛቤ ከተወሰደ በኋላ ነበር ክሱ መደመጥ የጀመረው። የክሱ አጠቃላይ ክፍል ከአንደኛ እስከ 29ኛ ተከሳሾች በጋራ የሚመለከታቸውን ጭብጦች ያካተተ ሲሆን በዝርዝር ክፍሉ ደግሞ እያንዳንዱ ተከሳሽ ፈጸማቸው የተባሉትን ነጥቦች ይዘረዝራል። በዚሁም መሰረት ከአንደኛ እስከ 29ኛ ተከሳሾች የጸረ ሽብር ህግ ቁጥር 652 ዝባር 2001 ዓ ም በመተላለፍ በህገ መንግስቱ የተረጋገጠውን የእምነት ነጻነት በመቃረን ከራሳቸው አክራሪ አስተሳሰብና አስተምሮ ውጪ በኢትዮጵያ ሌላ እምነት አስተሳሰብና አስተምሮ መኖር እንደሌለበት በመግለጽ ሃይማኖታዊ መንግስት መመስረት የሚል የፖለቲካ ግብ በማስቀመጥ ቀኑና ወሩ በውል ባልታወቀ ከ2001 ዓ.ም ጀምሮ ሲንቀሳቀሱ ነበር ተብሏል። ተጠርጣሪዎቹ የሃይማኖት አስተማሪዎች የሚል ህቡዕ ቡድን በማቋቋም የረዥም የመካከለኛና የአጭር ጊዜ እቅዶችን ነድፏል። የተለያዩ መንግሥታዊ ያልሆኑ ድርጅቶችን በማቋቋም የሽብር ዓላማቸውን ለማስፈጸም አክራሪነትን ለማስፋፋት ከፍተኛ መጠን ያለው ገንዘብ ከአገር ውስጥና ከውጪ በማሰባሰብ በማሰራጨትና ከመጅሊሱ እውቅና ውጪ አክራሪነትን ለማስፋፋት የሚረዱ ተቋማትን ማቋቋማቸውን በክሱ ተገልጿል። በተጨማሪም አክራሪነትን የሚሰብኩ የመገናኛ ብዙሃንን በመመስረትና በመጠቀም በሃይማኖታዊ አክራሪነት ዙሪያ በውጭ አገር ስልጠና በመውሰድ የተለያዩ መጻሕፍትን ከውጭ አገር በማስመጣትና ሃይማኖታዊ መንግሥት መመስረት ስለሚቻልበት ሁኔታ ውይይት ማድረጋቸውን፣ የአወሊያ መስጊድ ተማሪዎች በታህሳስ ወር 2004 ዓ.ም ያነሱትን አስተዳደራዊ ጥያቄ ተከትሎ የተነሳውን አለመግባባት የሽብር ዓላማቸውን ለማስፈጸም እንደ መልካም አጋጣሚ በመቁጠር መፍትሄ አፈላላጊ ኮሚቴ በሚል የሽብር ዓላማን የሚያስፈጽም ኮሚቴ እርስ በርስ ተመራርጠው መሰየማቸውን፣ መንግሥት እንደ ቀድሞው ሥርዓቶች ሁሉ እስልምናን በተቀነባበረ መንገድ እያጠቃና እየጨቆነ መሆኑን ሙስሊሙ ጅሃድ ብሎ በመውጣት ሃይማኖቱን ነፃ እንዲያወጣ፣ መንግሥት አያስተዳድረንም፣ ከአክራሪነት ውጪ የሚያስተምሩ ኢማሞችን መግደል ጅሃድ ነው። ሌላው አስተምሮ ከኢትዮጵያ ተጠራርጎ እስኪወጣ ድረስ ትግላችን ይቀጥላል። እስከ ሕይወት መስዋዕትነት ለመክፈል መዘጋጀት አለብን በማለት ሕዝቡን ለሽብር ዓላማቸው መቀስቀሳቸውን ክሱ ያብራራል። ከ28ኛ ተከሳሽ ወይዘሮ ሀቢባ በስተቀር በቡድን ሆነው ምላሽ የሰጡት የተከሳሽ ጠበቆች የመጀመሪያ ደረጃ መቃወሚያ እንዲያቀርቡ ችሎቱ ባዘዘው መሰረት ደንበኞቻቸው የቀረበባቸው ክስ የአገሪቱ ሕገ መንግስት የተባበሩት መንግስታት የሲቪል እና የፖለቲካ መብቶች ቃል ኪዳንና ሌሎች ተዛማች ህጎች የሚጻረርና የህግ ትርጓሜ የሚያስነሳ በመሆኑ ይህ ችሎት ሊያየው ስልጣን የለውም። ጉዳዩ ወደ ፌዴሬሽን ምክር ቤት ሊመራ ይገባል። ክሱ የተብራራ አለመሆኑ፣ የቀን ግድፈት አለበት። ለዚህም በማስረጃነት ቀኑ በውል ባልታወቀ የሚል በክሱ ተገልጿልና ሊብራራ ይገባል። አንዱን ወንጀል ሁለት ቅጣት ሊያስከትል በሚችል መልኩ ስለቀረበ ክሱ ውድቅ ይሁንልን የሚሉና ሌሎች የመጀመሪያ ደረጃ መቃወሚያዎች በዝርዝር አቅርበዋል። የወይዘሮ ሐቢባ መሐመድ ጠበቃ በበኩላቸው ደንበኛቸው ከሌሎቹ ተከሳሾች ጋር የሚያመሳስል ወንጀል ስላልተጠቀሰባቸው የተፋጠነ ፍትህ እንዲያገኙ ጉዳያቸው ለብቻ እንዲታይ፣ የቀረበባቸው ክስ የተብራራ ስላልሆነ ለመከላከል አያስችላቸውምና እንዲስተካከል የሚል የመቃወሚያ ሀሳብ አቅርበዋል። አቃቤ ሕግ ለቀረቡት መቃወሚያዎች መቃወሚያ እንዲያቀርብ ሲጠየቅ ከአራት ሰዓታት በላይ የፈጀና ዝርዝር ጉዳዮች የያዘ በመሆኑ ጊዜ ይሰጠኝ ሲል ጠይቋል። ችሎቱ ይህንኑ ከግምት ውስጥ በማስገባት ለህዳር 21205 ዓ ም ተለዋጭ ቀጠሮ ይዟል። ችሎቱ ካበቃ በኋላ በፍርድ ቤቱ ግቢና ከግቢ ውጪ የተሰበሰቡት በርካታ የእስልምና ሃይማኖት ተከታዮች ተጠርጣሪዎቹ ወደ ማረሚያ ቤት ሲወሰዱ በመጮህና እጅ በማውለብለብ አጋርነታቸው ሲገልጹ ተስተውለዋል። ለዶች ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም